The Voice of America ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤና ስጥልን እንደምናመሻቸው አድማጮቻችን። በዛሬው ሐሙስ የካቲት 12 ቀን 2007 ዓ ም ስርጭታችን የማስተናግዳቸው አዳኝ ፍሳዬ ነኝ። በዛሬው ፕሮግራማችን የምናቀርባቸው ዝግጅቶች በሽብር ወንጀል የተከሰሱ የተቃዋሚ ፓርቲዎች አመራር አባላትና የሌሎቹም የፍርድ ሂደት የደቡብ ሱዳን አማጽያን ወታደራዊ ቃል አቀባይ መክዳትና 18 ጎማ ያለውን ትልቅ ባለተሳቢ የጭነት መኪና ስለምትነዳ ኢትዮጵያዊት የሚገልጹ ዝግጅቶች አሉን አሁን ግን የዓለም ዜና ይቀድማል አዲሱ አበባ ያነብልናል እንደምን አምሽታችኋል አድማጮቻችን የኢቦላ ወረርሽኝን ለማጥፋት ምዕራብ አፍሪካ ውስጥ የተያዘው ጥረት እየተጣጣለ በመሆኑ ስኬት ማስመዝገብ አለመቻሉን የዓለም ጤና ድርጅት ደብልዩ ኤች ኦ አስታወቀ። ድርጅቱ እንዳስታወቀው ለጥረቱ ውጤት አለማምጣት ዋናዎቹ ምክንያቶች ጥንቃቄ የጎደላቸው የቀብር ስነ ስርዓቶች መካሄዳቸውና ህመሙ ያለባቸውን ሰዎች አግልሎ አለማስቀመጥ ናቸው። የኢቦላን መዛመት ለማቆም የተጠረጠሩ ሰዎችን መርምሮ ለብቻቸው ማስቀመጥና በህመሙ የሞቱ ሰዎችን ደግሞ የሚቀብሩት ልዩ መከላከያ እንዲለብሱ የጤና ጥበቃ ባለስልጣናት ለበርካታ ወራት ሲያስጠነቀቁ መቆየታቸው አይዘነጋም። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ጽንፈኝነትን ለመዋጋት ያስችላል ብለው ተስፋ የጣሉበት ከ60 በላይ የሚሆኑ ሀገሮችን የሃይማኖትና የፖሊስ ተወካዮችን ያሰባሰበውን ዓለም አቀፍ ጉባኤ ዛሬ ሐሙስ በውጭ ጉዳይ ሚኒስቴር ተገኝተው ንግግር በማድረግ እንደሚዘጉ ተገለጠ። ትናንት ረቡ ፕሬዚዳንት ኦባማ ባደረጉት ንግግር ይህ ዓለም አቀፍ ጉባኤ እንደ አይሲል እና አልቃይዳን የመሳሰሉ ቡድኖች ሰዎች በፍትህ እጦትና በሙስና ምክንያት ሕይወታቸው ሳይለወጥና ሳይሻሻ ሲቀር የሚፈጠርባቸውን ቁጣ እየተጠቀሙ መሆናቸውን አውስተዋል። ዓለምም ለወጣቱ የተሻለ ነገር መስራት አለባት ሲሉም አሳስበዋል። ቃታር ግብጽ የሚገኙ አምባሳደሯን ለምክክር በሚል ወደ አገራቸው እንዲመለሱ ጠራች። ይህ የሆነው የግብጽ የጦር አውሮፕላኖች ሊቢያ ውስጥ በእስላማዊው መንግስት ላይ በዚሁ ሳምንት ጥቃት ካካሄዱ ወዲህ ነው። የግብፅ የጦር አውሮፕላኖች ሰኞ ዕለት ነበር አማጺው የአይሲል ቡድን ሃያ አንድ የኮፕቲክ ክርስቲያኖችን ካረደ በኋላ ጥቃቱን ያካሄዱት። ይሁንና ግብፅ በተናጠል ውሳኔ ሊቢያ ውስጥ ይህን መሰል የአየር ጥቃት ማካሄዷ ቃታርን ማሳሰቡ አልቀረም። ግብፅ ደግሞ የቃታርን ቅሬታ ይሄማ ሽብርተኝነትን እንደመደገፍ ያስቆጥራል ስትል መልስ ሰጥታለች። ሊቢያ ላይ የተጣለው የጦር መሳሪያ ማዕቀብ እንዲነሳ ዮርዳኖስ የተባበሩት መንግስታት ድርጅት ያረቀቀውን ውሳኔ ትናንት ረቡዕ ማሰራጨቷና የዓለም አቀፍ እውቅና የተሰጠው መንግስትም የሊቢያ መንግስት ማለት ነው ትሪፖሊ እንዲመለስ መጠየቋ ታውቋል። ምክር ቤቱ በሊቢያ ጉዳይ ለመዋየት ቀደም ሲል ተሰብስቦ እንደነበርም አይዘነጋም። የሩሲያ ውጭ ጉዳይ ሚኒስትር ሞሐመድ አል ዳይሪ በአሁኑ ወቅት በአገራቸው ያለው ሁኔታ አስከፊ እንደሆነ ገልጠዋል በመጨረሻም የምስራቅ ዩክራይኗ ቁልፍ ከተማ በአፍቃሬ ሩሲያ ሽምቅ ተዋጊዎች መወሰድ ዓለም አቀፉን የተኩስ አቁም ስምምነት የጣሰ ነው ሲሉ የዩክራይኑ ፕሬዚዳንት ፔትሮ ፖሮሼንኮ ተናገሩ። ፕሬዚዳንቱ አክለውም ወደፊት ይህን መሰሉ የህግ ጥሰት እንደማይደገመም ዋስትና እንፈልጋለን ሲሉ አሳስበዋል። የፕሬዚዳንቱ ቢሮ እንዳስታወቀው ሚስተር ፖሮሼንኮ ይህን አስተያየት የሰጡት ከሩሲያ ከጀርመንና ከፈረንሳይ መሪዎች ጋር በስልክ ከተነጋገሩ በኋላ ነው። አብዛኛዎቹ የዩክራይን ወታደሮች በቁጥጥር ስር ከነበረውና የተኩስ አቁም ቢደረግም ውጊያው ካልቆመባት ከምስራቃዊቷ ዴባልሴቭ ከተማ ለቀው መውጣታቸውን ትናንት ፕሬዚዳንት ፖሮሼንኮ ማስታወቃቸው አይዘነጋም። ፕሬዚዳንት ፖሮሼንኮ በትናንቱ ገለጣቸው 80 ከመቶ ያህሉ ወታደሮች ከዝችው የሩሲያ አፍቃሪ ሽምቅ ተዋጊዎች ከተቆጣጠሯት ዴባልሴቭ መውጣታቸውን መናገራቸው አይዘነጋም። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። አዲሱን፣ ለዜናው እናመሰግናለን። በሶስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዞ ይመለሳል። አሁን ግን ወደ ቀዳሚው ዝግጅታችን እናመራለን። በነዘላለም ወርቃገኘሁ የክስ መዝገብ በሽብር ወንጀል ከተከሰሱት መካከል ስድስቱ የተቃዋሚ ፓርቲዎች አመራር አባላት በማረሚያ ቤቱ ላይ ያቀረቡት አቤቶታ መሰረት የሌለው ነው ሲሉ የማረሚያው ቤቱ ተወካይ በጽሁፍና በቃል መልስ ሰጥተዋል በሌላ የፍርድ ችሎት ደግሞ በነሶሊያና ሶሊያና ሽመልስ የክስ መዝገብ የሽብር ወንጀል ክስ የተመሰረተባቸው የዞን ዘጠኝ ጦማሪያንና ጋዜጠኞች ምንም አይነት የሽብር ወንጀል አልፈጸምንም ሲሉ ተከላክለዋል መለስካቸው አመሃ ሁለቱንም ችሎት ተከታትሎ ተከታዩን ዘግቧል የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በእነ ሶሊያና ሽመልስ መዝገብ የተከሰሱትን ዘጠኙን ጦማርያንና ጋዜጠኞች ጉዳይ ከቀትር በኋላ በስምንት ሰዓት እንደሚያዩ ገልጾ በእነ ዘላለም ወርቅአገኘሁ መዝገብ ክስ የቀረበባቸውን ተከሳሾች ጉዳይ ማየት ጀመረ። በዚህ ክስ መዝገብ የቀረቡ ተከሳሾች የተቀጠሩት ለሁለት ጉዳይ ነበረ። አንደኛው ሰባተኛና ስምንተኛ ተከሳሾች ማለትም አብርሃም ሰለሞንና ሰለሞን ግርማ አቃቤ ሕግ ያቀረበባቸውን ክስ እንዲያሻሽል በፍርድ ቤቱ ታዞ ስለነበረ የተሻሻለውን ክስ ለመመልከት ሲሆን ሁለተኛው ደግሞ ከአንደኛ እስከ ስድስተኛና አስረኛ ተከሳሾች የወህኒ ቤቱ አስተዳደር አድርሶብናል ያሉትን በደል በጠበቃቸው በኩል ቀደም ብለው አቤቱታ አቅርበው ስለነበረ የወህኒ ቤቱን አስተዳደር መልስ ለመስማት ነበረ። በዚሁ መሠረት አቃቢ ሕግ ያቀረበው የክስ ማሻሻያ በፍርድ ቤቱ ትዕዛዝ መሠረት ያልተሻሻለ መሆኑን የተከሳሾቹ ጠበቃ ለፍርድ ቤቱ እንደገና አመልክተዋል። አቃቢ ሕግ በበኩሉ ክሱ ቀድሞ ከቀረበው ተሻሽሏል ሲል ተከራክሯል። በወይን ቤቱ አስተዳደር በደል ደርሶብናል ሲሉ ከአንደኛ እስከ ስድስተኛ ያሉትና አስረኛ ተከሳሾች ላቀረቡት አቤቱታም በፍርድ ቤቱ ትዕዛዝ መሠረት የአስተዳደሩ ተወካይ ቀርበው የጽሑፍ መልሱን ለፍርድ ቤት አቅርበዋል። ዋና ሱፐር ኢንቴንደንት አባይ ህቡ የቀጠሮ ማረፊያ ቤት አስተዳዳሪ፣ በሦስት ገጾች ያቀረቡት የጽሑፍ መልስ እንደሚለው በከሳሾች ጠበቃ እንደቀረበው ሳይሆን ታራሚዎችና በሕግ ቁጥጥር ስራ ያሉ ግለሰቦች ለደህንነታቸው ስጋት የሆኑ ነገሮች እንዳያጋጥሟቸው ሲባል በማረሚያ ቤቱ የጥበቃ አባሎች በተመሳሳይ ጾታ እንዲፈተሹ ተደርጓል። በአቤቱታው እንደተመለከተው በውጭ ሰዎች ፍተሻ ተደርጓል የተባለው መሠረተ ቤት ስለሆነ አግባብ አይደለም እንዲባልልን እንዲሁም ፍተሻው የተካሄደው በምሽት ነው የሚለው ክስ ሆን ተብሎ በሕግ የተቋቋመውን መስሪያ ቤት ስም ለማጥፋት የተደረገ ነው ይላል የዋና ሱፐርኢንቴንደንት አምባየ መልስ። በፍተሻው ጊዜ ከታራሚዎቹ ተወስዶባቸዋል የተባሉ ንብረቶችም በማረሚያ ቤቱ ጥበቃ አባላት አልተወሰዱም ሲል የጽሑፍ መልሱ ያብራራል። በመጨረሻም ከታራሚዎቹ ገንዘብ ተዘርፈዋል ብለው ያቀረቡትን ክስም ሆን ተብሎ የመስሪያ ቤቱን መልካም ስም ለማጉደፍና የሕግ የህግ ጥሰት የሚካሄድበት ተቋም አስመስሎ ለማቅረብ የተደረገ ስለሆነ ፍርድ ቤቱ ጉዳዩን አጣርቶ ተቋሙን ጥላሸት የሚቀባ ድርጊት በማድረጋቸው በይፋ ተቋሙን ይቅርታ እንዲጠይቁ ትእዛዝ እንዲሰጥልን በትህትና እንጠይቃለን፣ ይላል ጽሁፉ። ቀጥሎም የቀረበው ክስ ያላግባብ ነው ተብሎ ውድቅ እንዲደረግልና የከሳሽ ጠበቃ ያላግባብ እንድንጉላላ ስላደረጉን የተከበረው ፍርድ ቤት ተገቢውን እርምጃ እንዲወስድልን እንጠይቃለን ሲሉ ዋና ሱፐርንቴንደንት አምባይ ህቡ በጽሁፍ መልስ ሰጥተዋል። ፍርድ ቤቱ በቃል አንዳንድ ማብራሪያ ጠይቋቸው መልስ ሰጥተዋል። የተከሳሾቹ ጠበቃ አቶ ተማማ አባቡልጉ በቃል ለተሰጠው መልስ ምላሽ ለመስጠት ለፍርድ ቤቱ ያቀረቡት ጥያቄ ውድቅ ተደርጎባቸዋል። በመቀጠልም የሰባተኛና የስምንተኛ ተከሳሾችን የክስ ማሻሻያ በተመለከተ አቃቤ ሕግ ያቀረበውን ማሻሻያና የተከሳሽ ጠበቃ ያቀረቧቸውን የማሻሻያ መቃወሚያዎች እንዲሁም የማረሚያ ቤቱ አስተዳደር በተወሰኑ ተከሳሾች ላይ አደረሰ የተባለውን የአስተዳደር በደል አቤቱታና ከማረሚያ ቤቱ የተሰጠውን መልስ መርምሮ ብይን ለመስጠት ፍርድ ቤቱ ለየካቲት 25 ቀን 2007 ዓ ም ቀጠሮ ቆርጧል ይኸው ችሎት ከቀትር በኋላ በነ ሶሊያና ሽመልስ የክስ መዝገብ የቀረቡትን የዘጠኙን ጦማርያንና ጋዜጠኞች የእምነት ክህደት ቃል ሰምቷል። በዚሁ መሠረት ሁለተኛ ተከሳሽ በፈቃዱ ኃይሉ የእምነት ክህደት ቃሉን ሲሰጥ የቀረበበትን ክስ ለመረዳት ሲሞክር ከአምስት ጊዜ ላላነሰ ሽብር ፈጽሟል ከሚል በስተቀር ምንም ግልጽ ድርጊት ስለሌለ እንዳልገባው ተናግረዋል። ፍርድ ቤቱ በዚህ ደረጃ መናገር የሚችለው በተመሠረተበት ክስ መሠረት ወንጀል መፈጸሙን ወይንም አለመፈጸሙን ብቻ መናገር እንዳለበትና ፍርድ ቤቱም ሕግን ብቻ ተከትሎ የሚሠራ መሆኑን በመግለጽ ይህ ማስጠንቀቂያ ለሁሉም እንደሆነ አስገንዝበዋል። በፈቃዱ ኃይሉም ድርጊቱን እንዳልፈጸመ ገልጸዋል። ሶስተኛው ተከሳሽ ናትናኤል ፈለቀ በበኩሉ ህግ የሚከበርበት አገር ቢሆን ኖሮ እኔ ሳልሆን ከሳሾች የነበሩ የሚከሰሱት ሲል ፍርድ ቤቱ አስቆሞት አሁንም ማስጠንቀቂያውን ደግሞለታል። ናትናኤልም ምንም የሽብር ድርጊት እንዳልፈጸመ ገልጿል። በዚህ አይነት ሁሉም ተከሳሾች ክሱ እነሱን እንደማይመለከታቸው ለፍርድ ቤቱ ገልጸዋል። ፍርድ ቤቱም የአቃቤ ሕግን አስተያየት ጠይቋል። አቃቤ ሕግም ተከሳሾቹ ክደው የተከራከሩ በመሆናቸው ምስክሮቹን እንዲያሰማ አመልክቷል። ፍርድ ቤቱ የአቃቤ ሕግ ምስክሮቹን ከመጋቢት 21 እስከ 23 ቀን 27 ዓ.ም ድረስ በተከታታይ ባሉት ቀኖች እንዲያሰማ ቀጠሮ ሰጥቷል። አቃቤ ሕግ በዚህ ችሎት በሁለት መዝገቦች የአሸባሪነት ክስ የመሠረተባቸው ተከሳሾች በአጠቃላይ ሀያ ሲሆኑ አንዷ ተከሳሽ ማለትም ሶሊያና ሽመልስ ጉዳዋ በሌለችበት እየታየ ነው። ከእርሷ ጋር በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ ማህሌት ፋንታውን፣ አጥናፉ ብርሃኔ፣ ዘላለም ክብረት፣ አቤል ዋበላ፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይና ተስፋለም ወልደየስ ተከሰዋል። በነዘን አለሞር ካገኘው መዝገብ ደግሞ እሱን ጨምሮ የአንድነቶቹ ሀብታሙ አያሌውና ዳንኤል ሸበሺ፣ የአረና አብርሃ ደስታ፣ የሰማያዊ ፓርቲው የሸዋ ሳሰፋ፣ ዮናታን ወልዴ፣ አብርሃም ሰለሞን፣ ሰለሞን ግርማ፣ ባህሩ ደጉና ተስፋዬ ተፈሪ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አንድ የደቡብ ሱዳን አማጽያን ወታደራዊ ቃል አቀባይ በቡድኑ አመራር ላይ ቅሬታ በማንሳት መክዳታቸው ተሰማ። የቪኦኤው ጌብ ጃዝሎ ያጠናቀረው ዘገባ የቃል አቀባዩ መክዳት በደቡብ ሱዳን የሰላም ስምምነት ወይንም በሀገሪቱ የእርስ በርስ ጦርነት ላይ የሚኖረውን ተጽዕኖ ይገመግማል። ሄኖክ ሰማእግዜር ያቀርበዋል። ብርጋዴር ጄኔራል ሉል ሩዋይ ኳንግ በደቡብ ሱዳን ላለፉት አስራ አራት ወራት ከመንግሥቱ ኃይሎች ጋር ሲዋጉ የነበሩ አማጽያን መካከል መከፋፈል ተፈጥሯል ብለዋል። የደቡብ ሱዳን ተቃውሞ ንቅናቄ ኤስኤስአርኤም የተባለ ቡድን በመመስረት በቀድሞ ምክትል ፕሬዚዳንት ሪያክ ማሻር ከሚመሩት አማጺያን መለየታቸውንም ገልጸዋል። በዛሬው ዕለት እዚህ ውሳኔ ላይ የደረስነው ጦርነት ለማቆም ከተሳነው ድርጅት ጋር ካሁን ጀምሮ ለመዋጋት ስላልፈለግን ነው። የዚህ ቡድን መሪ አገሪቱን በኃይል እስኪገዛ ድረስ ሰላም እንዲኖር አይፈልግም። ሪያክ ማሻርን ማለታቸው ነው። ኳንግ በአዲስ አበባ በተካሄዱ የሰላም ስምምነቶች የአማጽያኑ ወታደራዊ ቃል አቀባይ ሆነው ከዚህ በፊት ተደራድረዋል። ኳንግ በናይሮቢ በሰጡት ጋዜጣዊ መግለጫ ምን ያህል ሰዎች አዲስ የመሠረቱትን ንቅናቄ እንደሚደግፉ በዝርዝር ባይገልጹም ሰባ አምስት ከመቶ በላይ የሚሆኑ ተቃዋሚዎች ይደግፉኛል ብለዋል። አክለውም አዲስ የተመሠረተው አንጃ ከደቡብ ሱዳን መንግሥት ጋር የተኩስ አቁም ስምምነት ላይ ለመድረስ ይፈልጋል፣ መንግሥቱም ይህንን ጥሪ ይቀበል ሲሉ አሳስበዋል። ብርቱ ውጊያ ለማካሄድ ስንዘጋጅ ቆይተናል። መንግሥቱም እንዲሁ የበረታ ወታደራዊ ዘመቻ ለማከናወን ተሰናቷል። ለዚህ ነው ሁሉን አቀፉ ውይይት በማድረግ የተኩስ አቁም ስምምነት ለማድረግ የፈለግ ነው። ስለዚህ መንግሥት ይህንን የደቡብ ሱዳን ሕዝቦች የሰላም ጥሪ እንዲቀበል አሳስባለሁ። የአማጽያኑ የቀድሞ ቃል አቀባይ ከድተው መንግሥትን እንዳልተቀላቀሉ አስረድተዋል። ሆኖም ኳንግ በናይሮቢ የሰጡት ጋዜጣዊ መግለጫ የተዘጋጀው በኬንያዋ መዲና በሚገኘው የደቡብ ሱዳን ኤምባሲ ነው። በታዳሚነትም የሌሎች አገሮች ዲፕሎማቶች ተገኝተዋል። የደቡብ ሱዳን የውጭ ጉዳይ ሚኒስትር ባርናባ ማርያል ቤንጃሚን ለቪኦኤ በሰጡት መግለጫ መንግሥታቸው አዲሱን እንቅስቃሴ በበጎ እንደሚመለከተው አስረድተዋል። መልካም እንቅስቃሴ ነው። በእነሱ በኩል የተመለከት ነው። በአንድ ብሔር ጥያቄ ስም የደቡብ ሱዳን ሉዓላዊነት እንደማይደፈር ያረጋገጡት ሀገራዊ ጀግንነት ይዟቸው ነው። ስለዚህ የደቡብ ሱዳን ሕዝብና አስተዳደር አይነተኛ አካል ለመሆን መወሰናቸው እሰኘው የሚባል ነው። ከዋንግ የሚመሩት ቡድን በደቡብ ሱዳን የሰላም ስምምነት ላይ ሊኖረው የሚችለው ተጽዕኖና አስተዋጽኦ በዝርዝር አይታወቅም። ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። በናይልሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳት ካም ስላሽ አምሃሪክ መከታተል ትችላላችሁ። በፌስቡክና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። አሁን ኢትዮጵያውያን በአሜሪካ ይቀርባል። ራሄል አለመስላሴ 18 ጎማ ያለውን ትልቅ ባለተሳቢ የጭነት መኪና የምትነዳ ከክልል ወደ ክልል ማለት በአሜሪካ ግዛቶች ከአንዱ ወደ ሌላው እየተጓዘች ጭነት፣ ሸቀጣሸቀጦችና ሌሎችም ነገሮችን የሚያመላልሰውን ትልቁን ባለተሳቢ የጭነት መኪና የምትነዳ ጠንካራ ሠራተኛ ነች። ራሄል ሦስት ዓመት ያልሞላት ሴት ልጅ አለቻት። አዲሱ አበበ ነው ያናገራት። ቀጥሎ ይቀርባል። ራሄል አለመስላሴ አመሰግናለሁ። በቅድሚያ በፕሮግራሜ ለመቅረብ ፈቃድሽ በመሆኑ እስቲ ከመኪናሽን ጀምር። ስንት ጎማ ነበር ያልሽኝ? አስራ ስምንት ጎማ ማለት ትራኩንና ከነ ተጎታሽ። ስንት አመት ነዳሽ? ራሄል፣ በአውሮፓ ሁለት ሺህ ሰባት ጀምረሽ ሚያዝያ ጀምሮ ወደ ስምንት ዓመት ነዳሽ ማለት እኮ ነው። የት የት ነው ኬት ተነስተሽ ወዴት ነው ብዙ ጊዜ የምትሄጂው? አበሻ ነው መጀመሪያ ላይ ያሰለጠነኝ ብርሃን ይባላል። አትላንታ ብዙ አመት የነዳ ነው። ከሱ ጋራ ከአትላንታ ተነስተን እስከ ካሊፎርኒያ ሄደን፣ ከዛ በላይ በኩል ደግሞ ከካሊፎርኒያ ወደ ላይ በዩታ በኩል አድርገን ተመልሰን ገብተናል። ስልጠና ላይ ነበር ማለት። መንጃ ፍቃዱ አለኝ፣ ግን መንገድ ላይ መንዳት ለስድስት አመት መሰልጠን ነበረብኝ። ለስንት ቀን? ለስድስት ሳምንት። ስድስት ሳምንት አሀ እሺ። ከዛ ስንመለስ ለራሴ መኪና ተሰጠኝና። ዎልማርት፣ ብዙ አይነት ቦታዎች መስራት ትችላለህ። ዎልማርት ያሰራሉ፣ ታርጌት ያሰራሉ። ማለት ትልልቅ ዲስትሪቢሽን ሴንተሮች አላቸው ማከፋፈያ ጣቢያዎች እና በትንሹ ስንጭን ሰማንያ ሺ ፓውንድ ነው የምንጭነው። ሰማንያ ሺ ፓውንድ ከነ መኪናው ከነ ትሬለሩ ከነ ጭነቱ ከነ ጋዙ ውስጡ ያለን ጋዝ ከነሾፌሩ ሁሉ ተደራርቦ ሰማንያ ሺህ ፓውንድ ነው። ከባድ ነው። ለማዞርም በቀላል ማቀላጠፍ አይቻልም። ቀጥ ያለ መንገድ ላይ ስትሄድ ምንም ልዩነት የለውም፣ ግን መዞሪያ ላይ መንከርብ ለማቆም አሁን ለምሳሌ ለማቆም መኪናን ቀጣርቀት ቆማል ይሄኛው ለማቆም 18 ጎማ ቢኖረውም 18 ብሬክ የለውም፣ 18 ፍሬን የለውም። ገባ? አዎ። ስለዚህ ጊዜ ይፈጃል፣ ለማቆም ትንሽ ጊዜ ይፈጃል። እዚህ ሀገር ምንድን ብለው ነው የሚገልጹት? ሲያስረዱ ይሄንን መኪና ለማቆም አንድ የአሜሪካ ፉትቦል አንድ ሜዳ ማቋረጥ ማለት ነው። አዎ ለማቆም እና ብዙ ጊዜ ለዚህ ነው ትንንሽ መኪናዎች ከፊት ለፊት ሲገቡ ብዙ ጊዜ ሹፌሮች ክላክስ የሚያደርጉት። በአንድ ጊዜ ማቆም አይቻልም። ገባ? አደጋ ስላለው እኛም ለማቆም ብንሞክርም እላዩ ላይ ያለው ጭነት ምንድን ነው? ፊዚክስ ነው። ይገፋዋል፣ ይገፋል። አዎ እና በአንድ ጊዜ ቀጥ ብሎ አይቆምም ይሸራተታል እንዴት ነው ስትነዱት ማርሽ አሁን የቤት መኪና እንግዲህ አሁን እዚህ ነው የማውቀው ማርሽ ያለው አለ የሌለው አለ አውቶማቲክ የእናንተ ትልቁ መኪና ማርሽ የሌለውም አለ አውቶማቲክ ሁለቱም ያለው አውቶማቲክም አለ በእጅ ማርሽም አለ በእጅ ማርሹ ደግሞ የቤት መኪና እስከ አምስተኛ ድረስ ነው የምትቀይረው አይደለም የእኛ ስታንዳርዱ አስር ትቀይራለህ። አስራ ሶስትም ያለዋል አስራ ሶስት ማርሽ እንደ ሲቀይሩ መዋል ነው። አትኝም እንዴ? እንትን አለው ስዊች አለው ማርሹ ላይ ከአንድ እስከ አምስት እናስገባና ከዛ ስድስተኛ ላይ መግባት ስንፈልግ ወደ ላይና ወደ ታች የሚል ስዊች አለው። እሱን ወደ ላይ እናደረግና ደግሞ ወደ ስድስተኛ እናስገባለን። አንቺ የምትነጀው ምንድን ነው ራሔል? አውቶማቲኩን ነው የእጁን ነው? አይ እኔ ማርሽ ነው በማርሽ ነው። በጣም ጠንካራ መሆን አለብሽ። ጡን- ጡንቸኛ መሆን አለብሽ። አይ ምንም አይደል። ስ- ጡንቻ ትከሻ ያሰፋል። መሪውን እንደዚህ ስታዞር፣ አዎ ትከሻ ያሰፋል። ላይክ በቃ ኤክሰርሳይዝ ነው በየቀኑ ገባ። አዎ ያ እጅህም ይጠነክራል። እንዴት ግን ይሄን ስራ መረጥ ችራ ኃይል ዋናው ምክንያቱ የመረጥኩበት በሁለት ሺ አምስት ስድስት ላይ ብዙም ስራ አይገኝም ነበር እና እኔ የምሰራበት መስሪያ ቤት እየተዘጋ ነበረ ጀነራል ሞተር ለእነሱ እቃ አቅራቢ መስሪያ ቤት ጃንሰን ኮንትሮል የሚባል ነበረ። የምሰራው የመኪና የሸዊ መቀመጫ መገጣጠሚያ ቦታ የምሰራው እና እንደሚዘጉ ምን እንደሚሉ ወሬ ነበረ እና እዛ መስሪያ ቤት ጥሩ ነበረ፣ የሚከፍሉ እንደሚዘጋ እንትን ሲሉ ያን ያህል የሚከፍል ስራ ብዙም የለም። ገባ ጥሩ ክፍያ ነበረ እና ዝም ብዬ ከጓደኞቼ ጋር ሳዋራ አብዛኞቹ ጓደኞቼ ወንዶች ናቸው አብዛኞቹ ይሄንን ትራክ ነጂዎች ናቸው። አብዛኛው እዛ ፋብሪካ የሚሰሩት ወንዶች ናቸው። ስለዚህ በዛ ጓደኝነታችንን ቀጠልም ማለት ነው። እኔ ብዙ ሴት ጓደኛ ከ የለሽም የለኝም። ጓደኞች የሉኝም፣ ወንዶች ናቸው። ብዙ ጓደኞች ወንዶች ናቸው። መልካም። አሁን እንደ ሰው ነው፣ አንዳንድ ሰው እንደዚህ ነው እና ያንቺ ምንም ደግሞ እንዳልሽውስ ቁጭ ብዬ ቡና አልጠጣም፣ ጥፍር ቀለም አልቀባም፣ ጸጉሬን አልሰራም። ለምን ግድ የለሽም? ጊዜ የለኝም። እየዞርኩኝ ከወንዶቹ ጋር እጫወታለሁ፣ ላይ ተጫወታለሁ። ስለ የሴት እንትን የለኝም የሴት ትን ጥፍር ለመቀባት ጸጉርሽን ቀለም ስትቀቢ ስታበጥሪ እንደዚህ ብዙም አትጨናነቂም። ደግሞ አሁን የምትያዝሾም ስራ ለዛ እንትን የሚል አይደለም። ለባብሰሽ ግን ጨብራራ ቆሽሾ እንዳልሆነ ገምታለሁ ማለት አይደለም። ይገባኛል በእውነት። እና ለምን መንጃ ፈቃድ አታወጪም? ቤቲዋስ ይሁን ኢሳያስ አበበ አሰለጠነኝ ያልኩህ ብርሃን ብርሃን እነሱ እነሱ ለምን አትነጂም? ጎበዝ ነሽ አንቺ፣ ምንም መጠን ስትማሪ አለሽ። ከዛ መንዳት ነው። ለምን አትነጂም ሲሉኝ በቃ ያበረታቱኝ። ወደኋላ አላልኩኝም። አሰብኩበት። ግን ዋናው ዳላስ ዘመዶቼን ለመጠየቅ መጣሁኝ። ለታንክስጊቪን ለአሜሪካ ታንክስጊቪን አመት በዓል ታንክስጊቪንግ። እሺ፣ ያ የአክስቴ ባል እሱን ነው የሚነዳው። እና ወሰደኝ ወሰደኝ እና ኦክላሆማ ከዚህ ከዳላስ ኦክላሆማ ሄደን እና ስንመለስ ጭነት አልነበረውም ባዶ ነበረ። ልንዳ ስለው ጊዜ የምቀልድ መስሎት ነበረ። እና ሜዳ ላይ ዝም ብሎ ማርሻ አገባቡን አሳየኝ። እና እሱን አሳየኝና ከዛ ግቢ አለኝ። መንጃ ፍቃድ የለኝም ምን የለኝ ምን የለኝ ነድቻለት፣ ምንም አይነት አይዲያ የለኝም። ከዛ በኋላ እንደዚህ አድርጊ እንደዚህ አድርጊ እያለኝ ሀይዌ ላይ ገባውኝ መጃውት በጣም በቃ በጣም ደስ ብሎኝ አድርገኸው የማታውቀው ነገር ስለሆነ ትልቅነቱ፣ ርዝመቱ መኪኖቹን ወደ ታሽታት በጣም ያስደስት ነበረ። እና ትንሽ ነጣውኝ እና በቃ ወደ ከተማ ልንገባ ስንል አስቆመኝ፣ ተቀበለኝና፣ ወደ አትላንታ ስትመለስ መንጃ ፍቃድ የሚወጣበት ትምህርት ቤት እጄ ተመዘገብኩ፣ ትምህርት ቤት ገባሁኝ። እና ኮርስ ማነው ስልጠናውን ወሰድሽ? አዎ፣ መንጃ ፍቃድ ለማውጣት ገባሁኝ ትምህርት ቤት። ስንት ጊዜ ፈጀብሽ? መንጃ ፍቃዱን ለማውጣት ወደ አምስት ሳምንት ነው። መጀመሪያ ደብተሩን ያስተምሯል። ጥናት አለው የሚጠናህ። እሺ በጽሁፍ ትማራለ። ከዛ በኋላ በፕራክቲስ ለመለማመድ ትወጣለ። መንገድ ላይ ይዘው ይወጣሉ። ከዛ እሱን ከጨረስክ በኋላ ደግሞ ወደ ኋላ ማስገባት ያለማምዱሃል። እሱን እሱን ስንል አንድ አምስት ሳምንት ከዛ በኋላ በቃ ተመረቅሽ ማለት ነው። እዛ መንጃ ፍቃድ መንጃ ፍቃድ ሄደ እንትኑ ነው የሚፈትነው፣ የስቴቱ ነው የሚፈትነው። እነሱ ትምህርት ቤት አይፈትኑም፣ እና ስቴቱ ይፈትናል። ታልፋለት ወድቃ እንዳለ። መኪናውን ከፍተ እያንዳንዱን ነገር መናገር አለብህ፣ ውስጡን፣ ውስጡን እቃውን፣ ይሄኛው ይሄ ነው፣ ይሄኛው እንደዚህ ነው፣ ሁሉን ነገር መናገር አለብህ። ያን ካለፍሽ ነው የምትነጂው። መጽሐፉ የምንማር የነበረበት ምክንያት እሱ ነው። እያንዳንዱን እቃ ምን እንደሆነ ማወቅ አለበት እና ከዛ ወደኋላ ብዙ አይነት ይፈቱነሃል። ቀጥ ያለ ወደኋላ አለ፣ በጎን ወደኋላ አለ፣ በነጂው በኩል ወደኋላ አለ፣ በፓሴንጀር ሳይድ ወደኋላ አለ። እሱን እሱን ይፈትኑን እና እሱም ካለፍክ በኋላ ደግሞ መንገድ ላይ ይዘው ይወጣሉ። መንገድ ላይ ይዘው ይወጡና አነዳደህን ይፈትኗዋል። ሶስቱም ካለፍ ሰዎች በቃ መንጃ ፈቃድ ይሰጣል። አሰልጣኙ የሚያሰለጥነው ተቋም ያሰለጥናል። መንግስት ስቴቱ ይፈትንሻል፣ ያሳልፍሻል። ከባዱ ምንድን ነው፣ ፈተናው ላይ ወደ ኋላ መሄዱ ነው። እርግጠኛ ነኝ ወደኋላ መሄድ በጣም ያስቸግራል። በዛ በረዥም ከባዱ የመካኒክነት ልምድ ለሌለው ሰው መኪና ሞት እያስገባ እያስነሳ ለሚሄድ ሰው ይሄ ይሄ ነው። የመኪናውን እቃ ስም መጥራት በጣም ከባድ አዎ እሱ መካኒክነት ልምድ ይጠይቃል። እንዳልሽው ስሙን ገባ እኔ ስለ መኪና ምንም የማውቀው ነገር የለም። ውሃ የት ጋር እንደሚገባ፣ ዘይት የት ጋር እንደሚገባ የማውቀው ነገር የለም። ዝም ብሎ መንዳት አስገብቶ መሄድ ነው። አዎ የብዙዎቻችን እንትን እሱ ነው። ገባን፣ አስነሳን፣ ሄድን፣ ቆመን በቃ መኪናው የሆነ ቀይ ነገር ሲያበራ ምንድን ነው ብለ መካኒክ ትወስዳለ። እውነት ነው። ኑሮስ እስቲ ወደ ግል ኑሮ ልምጣ፣ ደግሞ በኋላ ወደ መኪናው እንመለሳለን። ከማን ጋር ነው የምትኖሪው? ቤተሰብ አለሽ ሆይ? ትዳር የመሳሰለ ስለ ራሱ ይግለጭልሽ። የምኖረው ከሁለት አመት ተኩል ልጄ ጋር ነው ምናምን። ስሟ ሳራ ሳራ ውልሰን። አንድ ተጨማሪ ነገር ልንገርህ። እሺ ሳራ የተወለደችው ስራት ላይ ነው ምን ቅድም ነብሰ ጥር ሆኜ ነድቻ ያለው ስትኝ፣ በጣም ገርሞኛል። እሺ እስከ ወለድኩ ቀን ድረስ ነው እርጉዞኝ የነዳው። እና የነዳሽ ምጥ መጣ። አዎ ምን አረግሽ? መልሱን በቀጣዩ ዝግጅት ትነግረናለች። ራሄል ኢትዮጵያም በአሜሪካ እዚህ ላይ ያቅቷል። አድማጮች፣ የምሽቱ ስርጭታችን እዚህ ላይ አበቃ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ25ና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ኃይሉ ታምራት ነው። በነገው ፕሮግራማችን እስክንገናኝ በደህና ቆዩን።

I don't know undamna Sendrode lana ni Betam tshiloanya iyar ku tsawara le kha This program has come to you from the Voice of America Washington